ስፖርት ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል። በስፔን ላሊጋ የእግር ኳስ ግጥሚያ ሪያል ማድሪድ በአዲሱ አሰልጣኝ ዚነዲን ዚዳን መምራት ከጀመረ ወዲህ በተከታታይ አምስት ግቦችን ማስቆጠሩን ትናንትም ደግሞታል። በእንግሊዝ ፕሪምየር ሊግ የእግር ኳስ ጨዋታ ፍልሚያ ሊቨርፑል በሜዳው እጅ ሰጥቷል። የሜዳ ቴኒስ ስፖርትን ለበርካታ ዓመታት የዘለቀ የሙስና ቅሌት እያተራመሰው ነው። ሌሎች ዘገባዎችም ይኖሩናል። አብራችሁን ቆዩ። ማንቸስተር ዩናይትዶች ትናንት በድንቅ ግብ ጠባቂያቸው ዴቪድ ዴጊያ ሳይተማመኑ አልቀሩም። ግብ ጠባቂው ሁለት ያለቀላቸውን ኳሶች በማዳን በእርግጥም ድንቅ መሆኑን አስመስክሮ ነበር። በስተ መጨረሻም ዋይኔ ሩኒ ባገኛት ግብ ሊቨርፑልን አንድ ለባዶ ሸኝቷል። አርሰናል ከስቶክ ሲቲ ጋር ትናንት ተገናኝቶ ያለምንም ግብ ነጥብ ተጋርቶ ወጥቷል። እናም በጥቂት ሰዓታት ልዩነት በግብ ልዩነት መሪው ላይስተር ሲቲን በልጦ በደረጃ ሰንጠረዡ አንደኛ ሆኖ ጉብ ብሏል። አርሰናልና ሌስተር ሲቲ ተመሳሳይ 44 ነጥብ ሲኖራቸው የሚለያዩት በግብ ክፍያ ብቻ ነው። ሌስተር ሲቲ ቅዳሜ ዕለት ከአስቶን ቪላ ጋር አንድ እኩል መውጣቱ ይታወሳል። ማንቸስተር ሲቲ አንድ ነጥብ ዝቅ ብሎ በሶስተኛ ደረጃውን ተቆናጥጧል። አምስተኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ ከመሪዎቹ ጋር ያለውን ነጥብ በሰባት ነጥብ ማጥበብ ችሏል። ገና 16 ጨዋታዎች ይቀራሉ። የፕሪምየር ሊጉ ግብግብ ከምንጊዜውም የበለጠ ዘንድሮ የተጠናከረ ይመስላል። ስምንት ጨዋታዎችን ሳያሸንፍ ተጉዞ ለነበረው ማንቸስተር ዩናይትድ አሰልጣኝ ቫንጋል የስጋት ጊዜው ሰከን ያለ ይመስላል። አሰልጣኝ ቫንጋል ተፎካካሪዎቻችን ነጥብ ጥሏል ሲሉ ቡድናቸውን ለማጽናናት ሞክሯል። ልዩነቱ እንደዚህ ሲሆን፣ ማለትም ሰባት ነጥብ ያኔ ልትወጣው ትችላለህ። 2016ን በጥሩ ሁኔታ የጀመርነው በተደጋጋሚ በማሸነፍና ነጥብ በመጋራት አንድ ጊዜም አልተሸነፍንም ብሏል። አሰልጣኝ ፋንካል ከቶትናም በሁለት ነጥብ ዝቅ ብሎ ለሚገኘው ማንቸስተር ዩናይትድ ዘንድሮ በአራተኛ ደረጃ አጠናቆ ለሻምፒዮንስ ሊግ ፍልሚያ መብቃት ዝቅተኛው ግብ መሆኑ ከቡድኑ ተገልጧል። እናም ታዲያ ዋይኔ ሩኒ ግብ ወደ ማስቆጠር ልማዱ በመመለሱ ለ20 ጊዜያት ባለድሉ ማንቸስተር ዩናይትድ የወደፊት ጉዞ ተስፋ የተሞላበት ይመስላል። የእንግሊዝ ብሔራዊ ቡድን አምብል ዋይን ሩኒ በ2016 በአራት ግጥሚያዎች አምስት ግቦችን ማስቆጠር ችሏል። ለዚህም ይመስላል ማንቸስተር ዩናይትድ ቢያንስ ቢያንስ ሻምፒዮንስ ሊግ አናጣም ማለት የጀመረው። ሊቨርፑል በትናንቱ ጨዋታ በለስ አይቀናው ቀርቷል። ከሊቨርፑል 19 የግብ ሙከራዎች ውስጥ በቀጥታ ወደ ግብ የተላኩት ኳሶች አራት ብቻ ነበሩ። ይህ በእርግጥም የሊቨርፑል አጥቂ ክፍልን ጥያቄ ውስጥ ሳይከተው አይቀርም። በደረጃ ሰንጠረዡ ዘጠነኛ ላይ የሚገኘው ሊቨርፑል እንደ ማንቸስተር ዩናይትድ እቅድ ቢያንስ አራተኛው ነው በማጠናቀቅ ለሻምፒዮንስ ሊግ ለመብቃት መከራ የሚገጥመው ይመስላል። በፕሪምየር ሊጉ 15 ግቦችን በማስቆጠር የኤቨርተኑ ሮሜሉ ሉካካ በኮከብ ግባግቢነት አንደኛ ነው። የላይስተር ሲቲው ጃሚ ቫርዲም በተመሳሳይ ግብ አንደኛነቱን ተጋርቷል። የላይስተር ሲቲው ሌላኛው ተጫዋች ሪያድ ማሬዝ እና የዋትፎርዱ ኦዲዮን ኢጋሉ 13 ግቦችን ከመረብ በማሳረፍ በጋራ ሁለተኛ ኮከብ ግባግቢ ናቸው። የአርሰናሉ ኦሊቨር ዢሮድ እና የቶትናም ሆትስፐሩ ሃሪኬን እያንዳንዳቸው 12 ግቦችን በማስቆጠር ይከተላሉ። የእንግሊዝ ፕሪምየር ሊግ ግጥሚያ ቀጥሎ ዛሬ ወራጅ ቀጠና ውስጥ የሚዋዥቀው ስዋንሲ ሲቲ ከዋትፎርድ ጋር ይጋጠማል። ስዋንሲ ከወራጅ ቀጣናው ለመውጣት ዛሬ የግድ ማሸነፍ ይጠበቅበታል። በስፔን ላሊጋ አያላኑ ባርሴሎና ና ሪያል ማድሪድ ተጋጣሚዎቻቸውን ድባቅ መጥቷል። የዓለም ምርጡ ሊዮኔል ሜሲን ይዞ ትናንት ወደ ሜዳ የገባው ባርሴሎና አትሌቲኮ ቢልባውን ስድስት ለባዶ በሆነ ከባድ ምት አደባይቶታል። በትናንቱ ጨዋታ ለባርሴሎና ቀዳሚዋን ግብ በሰባተኛው ደቂቃ ላይ ያስቆጠረው ትንግርተኛው ሊዮኔል ሜሲ ነው። ከዛም በ31ኛው ደቂቃ ላይ ኔይማር ሁለተኛዋን ግብ ከመረም ማሳረፍ ችሏል። በ47ኛው፣ 69ኛው ና 82ኛው ደቂቃ ላይ ደግሞ ሉዊስ ሱዋሬዝ ሶስት ግቦችን አከታትሎ በማግባት ሄትሪክ ሰርቷል። በትናንቱ ሦስት ግብም ሉዊስ ሱዋሬዝ እስከ ዛሬ ከመርብ ያሳረፋቸው ግቦችን 18 በማድረስ የላሊጋው ኮከብ ግብ አግቢነቱን ተቆናጧል። ኔማር በ16 ይከትሏል። ኢቫን ራኬቲች በ62ኛው ደቂቃ ላይ አንድ ግብ ለባርሴሎና አስቆጥሯል። በስፔላ ሊጋ የዘንድሮ የውድድር ዘመን ባርሴሎና አትሌቲኮ ቢልባውን ከነገ በስቲያ በድጋሚ ለአምስተኛ ጊዜ ያገኟል። ሁለቱ ቡድኖች ረቡ ዳግም ሜዳ ላይ ሲገናኙ በአራት ቀናት ልዩነት ደግሞ ለሁለተኛ ጊዜ መሆኑ ነው። አትሌቲኮ ቢልባው ትናንት ከካምፕኑ ስታዲየም የሽንፈት ማቁን ተከናንቦ ሲወጣ በዕለቱ ዳኝነት እያማረረ ነበር። ሆኖም ግብ ጠባቂው ጎራክ ኢራይዞዝ ከአምስት ደቂቃ በኋላ ከሜዳ የተሰናበተው ሉዊስ ሱዋሬዝን ፍጹም ቅጣት ምት ክልል ውስጥ ጠልፎ በመጣሉ ነበር። የተገኘችውን ፍጹም ቅጣት ምት ከመረብ ያሳረፈው ሊዮኔል ሜሲ በሁለተኛው አጋማሽ በቱርክ ብሔራዊ ቡድኑ አማካዩ አርዳ ቱራን ተቀይሮ ወጥቷል። ባርሴሎና ዛሬ እንዳስታወቀው በትናንቱ ጨዋታ ሊዮኔል ሜሲ የጡንቻ መሸማቀቅ ደርሶበታል። እናም አሰልጣኙ ሉዊስ ኤንሪኬ አርጀንቲናዊው ሊዮኔል ሜሲን ትናንት በሁለተኛው አጋማሽ መቀየራቸው ትክክለኛ ውሳኔ መሆኑን ዛሬ ተናግሯል። በስፔን ላ ሊጋ የእግር ኳስ ግጥሚያ ታሪክ በተደጋጋሚ ዋንጫውን በእጃቸው በማስገባት ባርሴሎና እና አትሌቲኮ ቢልባኦ ከጥቂቶች ውስጥ ይመደባሉ። ባርሴሎና ለ27 ጊዜያት እንዲሁም አትሌቲኮ ቢልባኦ ለ23 ጊዜያት የዋንጫው ባለቤት ለመሆን የቻሉ ጠንካራ ቡድኖች ናቸው። በእርግጥ አትሌቲኮ ቢልባኦ ዘንድሮ ከባርሴሎና በ17 ነጥብ ተበልጦ 28 ነጥብ በመያዝ በደረጃ ሰንጠረዡ ዘጠነኛ ላይ ነው የሚገኘው። ባርሴሎናዎች ባስኮቹን የአትሌቲኮ ቢልባኦ ተጫዋቾች እንደ ጎርጎሪዮስ አቆጣጠር በ2009፣ 2012 እና 2015 ለፍጻሜ አግኝተው ድል ነስተዋቸዋል። አትሌቲኮ ቢልባኦ ለመጨረሻ ጊዜ ባርሴሎናን ያሸነፈው ከዛሬ 30 32 ዓመት በፊት በ1984 ነው። ሌላኛው የላሊጋው ኃያል ሪያል ማድሪድም ልክ እንደ ባርሴሎና በግብ ተንበሽ ብሾን ያመሸው። በደረጃ ሰንጠረዡ ከባርሴሎና ዝቅ ብሎ በያዘው 43 ነጥብ በሶስተኛ ደረጃ ላይ የሚገኘው ሪያል ማድሪድ ስፖርቲንግ ዢዮንን አምስት ለአንድ አሸንፏል። ለሪያል ማድሪድ ግቦቹን ያስቆጠሩት በሰባተኛው ደቂቃ ጋሬት ባሌ በዘጠነኛውና 18ኛው ደቂቃ ላይ ክሪስቲያኖ ሮናልዶ እንዲሁም በ12ተኛውና 41ኛው ደቂቃ ካሪም ቤንዜማ ናቸው። ስፖርቲንግ ዢዮን ከባዶ ከመሸነፍ ያዳነችውን ግብ በ62ኛው ደቂቃ ያስቆጠረው ኢስማ ሎፔዝ ነው። ሪያል ማድሪድ በአዲሱ አሰልጣኝ ዚነዲን ዚዳን መመራት ከጀመረ ወዲህ በተከታታይ አምስት ግቦችን በማስቆጠር ትናንት ሲያሸንፍ ለሁለተኛ ጊዜ ነው። የትላንቱ ድል ግን የአሰልጣኝ ዚነዲን ዚዳን ሁለት ተጫዋቾችን ለጉዳት ዳርጓል። በላሊጋው 13 ግቦችን በማስቆጠር ከነ ኔይማርና ክርስቲያኖ ሮናልዶ ዝቅ ብሎ የሚገኘው ጋሬት ባሌና ከነ ሮናልዶ ጋር እኩል 16 ግቦችን ከመረብ ያሳረፈው ካሪም ቤንዜማ በትናንቱ ጨዋታ ተጎድቷል። ስፖርቲንግ ዢዮን ከሌቫንቴ በአንድ ነጥብ ከፍ ብሎ በያዘው 15 ነጥብ በደረጃ ሰንጠረዡ 19ኛ ላይ ይገኛል። የደረጃ ሰንጠረዡን አትሌቲኮ ማድሪድ በ47 ነጥብ እየመራ ይገኛል። ባርሴሎና በ45 ነጥብ ሁለተኛ ነው። ትናንት ቫሌንሺያ እና ራዮ ቫሌካኖ ሁለት እኩል ተለያይቷል። ጌታፌ ስፓኞላን 3 ለአንድ ረድቷል። ዛሬ ማታ አይበር ከግራናዳ ይጋጠማሉ። የ27 ዓመቱ ጀርመናዊ እግር ኳስ ተጫዋች ሜሱት ኦትሲል የጀርመን ብሔራዊ እግር ኳስ ቡድን የአመቱ ምርጥ ተብሎ ዘንድሮም ለአራተኛ ጊዜ ተመርጧል። በእንግሊዝ ፕሪሚየር ሊግ ለአርሰናል ተሰልፎ የሚጫወተው የቱርክ ዝርያ ያለው ሜሱት እንደ ጎርጎሪዮስ አቆጣጠር በ2011፣ በ2012ና በ2013 በተከታታይ የአመቱ ምርጥ ተጫዋች መባሉ ይታወሳል። በ2014 የጀርመን የአመቱ ምርጥ ተብሎ የተመረጠው ቶኒ ክሮስ ነበር። ዘንድሮ ግን ሜሱት ኦትሲል 45 ከመቶ ድምፅ በማግኘት የአመቱ ኮከብ ተጫዋችነቱን አስመልሷል። በብሔራዊ ቡድንና በቡድን ጨዋታዎች በተገኙ አጋጣሚ በርካታ ግቦችን በማስቆጠር የሚታወቀው ቶማስ ሚውለር 15.9 ከመቶ በማግኘት ሁለተኛ የአመቱ ምርጥ ተጫዋች ተብሏል። የኮለኑ ዮናስ ሄክቶር በ13.6 ከመቶ ድምፅ ሶስተኛ ወጥቷል። ለምርጫ የቀረቡት በአጠቃላይ 13 ተጫዋቾች ነበሩ። ውስጥ የዓለም የሜዳ ቴኒስ ስፖርት የሙስና ቅሌት እንዳጠላበት ዛሬ ይፋ ሆኗል። የስፖርት ባለሥልጣናት የተጫዋቾች የግጥሚያ ድልድል ሲወጣ በግጥሚያ እንዲገናኙ የሚፈልጓቸውን ተጫዋቾች በሙስና እንዲገናኙ በማድረግ ሙስና ሲፈጸም የስፖርቱ ባለስልጣናት ችላ ብለዋል የሚል ወቀሳ ቀርቦባቸዋል። ታዋቂውና ዝነኛው የሜዳ ቴኒስ ባለድል ኖቫክ ጄኮቪች በበኩሉ በቀጥታ ባይሆንም እኔም በሚቀርቡኝ ሰዎች በኩል የተጫዋቾች ድልድል ላይ እነሱ በሚፈልጉት መንገድ እንድስማማ ተጠይቄ ነበር ሲል ዛሬ ተናግሯል። የኢትዮጵያ ብሔራዊ ቡድን ለቻን 2016 አፍሪካ ዋንጫ ትናንት ከዲሞክራቲክ ሪፐብሊክ ኮንጎ ጋር ባከናወነው ጨዋታ የሶስት ለባዶ ሽንፈት ገጥሞታል። ለዲሞክራቲክ ሪፐብሊክ ኮንጎ ሶስቱን ግቦች ያስቆጠሩት ሉሳ ዲሱ በ45ኛው ደቂቃ፣ ሉቡምቡ በ46ኛው፣ እንዲሁም ሜሽቻክ በ58ኛው ደቂቃ ላይ ነበር። አድማጮች፣ የስፖርት ጥንቅራችን እዚህ ላይ ይደመደማል። አስተያየትና ጥቆማችሁ አይለን በፌስቡክ ገጻችንም ተወያዩ። መልካም ጊዜ። ጤና ይስጥልኝ።